SBS Radio። ሀገር እንዴት ሰነበተች? የሂዩማን ራይትስ ዎች ሪፖርት ነባር ዜጎችን አስመልክቶ የአውስትሬሊያ ኮቪድ-19 ግብረ መልስ ላይ ብርቱ ትችትን ሰንዝሯል። ሪፖርቱ በመላው ዓለም ከመቶ በላይ የሆኑ አገራትን የሰብአዊ መብቶች አያያዝ ሁኔታም አካቷል። የሂዩማን ራይትስ ዎች 2021 ሉላዊ ሪፖርት በርካታ ማስጠንቀቂያዎችን ያዘለ ነው። የሂዩማን ራይትስ ዎች አውስትሬሊያ ዳይሬክተር ኢሊያን ፒርሰን ሪፖርቱ አውስትሬሊያን በተመለከተ በጥገኝነት ጠያቂዎችና ስደተኞች አያያዝ፣ የነባር ዜጎች መብቶች፣ የህፃናት መብቶች፣ የንግግር ነፃነት፣ የግብረ አካል ጉዳተኞችን፣ የአረጋውያን መብቶች የውጭ ጉዳይ ፖሊሲ ሽብርተኝነትና ጸረ ሽብርተኝነት ላይ ያተኮረ መሆኑን ገልጠዋል። አክለውም ይህ ሪፖርት ያለማቋረጥ ቀጥሎ ባለው በተለይም የነባር ዜጎች ሰብአዊ መብቶች ጉዳዮች እንዲሁም ጥገኝነት ጥያቄዎች ላይ የሚያደርሱ ጉስቁልናዎችና የንግግር ነጻነትን በተመለከተ የአውስትሬልያን መልካም ስም በሉላዊ ደረጃ ጎድቷል ሲሉ ተናግረዋል። አውስትሬልያ ኮሮና ቫይረስን በመቆጣጠር ረገድ ግሩም ተግባራት እንደፈጸመች ጠቅሰውም፣ ሆኖም ቪክቶሪያ ውስጥ ፖሊስ ሥልጣኑን በተወሰነ መልኩ አላግባብ መጠቀሙን ነቅሰው አቅርበዋል። በሌላም በኩል የሂዩማን ራይትስ ዎች ሪፖርት የቪክቶሪያ ባለስልጣናት በማህበራዊ የመኖሪያ ቤቶች ነዋሪዎች ላይ በ2020 በኮሮና ቫይረስ ሳቢያ የጣለውን ገደብ አስመልክቶ፣ በተጨማሪም የአውስትሬሊያ ነባር ዜጎች በከፍተኛ ቁጥር ህይወታቸው በእስር ቤት ማለፍንና ዘብጥያ መውረድን አንስቶ ተችቷል። የነባር ዜጎችን በእስር ቤት ለህልፈተ ህይወት የመደረግ ጉዳይን በሚመለከት ከ30 ዓመታት በፊት ሮያል ሽን ግኝቶቹን ካቀረበ ወዲህ ከአራት መቶ አርባ በላይ ነባር ዜጎች ሕይወታቸውን እስር ቤቶች ውስጥ አጥተዋል። ይህንኑ የነባር ዜጎችን በከፍተኛ ቁጥር በእስር ቤቶች ለሞት መዳረግ አስመልክቶ የኒው ሳውስ ዌልስ የፓርላማ መርማሪ ቡድን ሪፖርት በወርሃ መርች ይፋ እንደሚሆን ይጠበቃል። ሂማን ራይትስ ዎች ዝቅተኛ ጥፋት ያጠፉ ነባር ዜጎችን ወደ ዘብጥያ ከማውረድ ይልቅ ሌላ አማራጮች እንዲፈለጉ አሳስበዋል። የሰብአዊ መብቶች ድርጅቱ ግኝቶች የዶናልድ ትራምፕ አስተዳደርን የሰብአዊ መብቶች ሬኮርድ አንስቶ ፖሊስ በብላክ ላይቭስ ማተር ሰላማዊ ሰልፈኞች ላይ የወሰዳቸውን እርምጃዎችና በመጤ ማህበረሰባት ላይ እየሰፋና እያደረ የመጣውን ጥላቻም ነቅሶ አመልክቷል። የሂዩማን ራይትስ ዎች ዳይሬክተር ኬኔት ሮስ ተመራጭ ፕሬዚደንት ጆ ባይደን የአሜሪካንን የጎደፈ ስም መልሰው እንዲያድሱ ሲጠይቁም ዶናልድ ትራምፕ ለሰብአዊ መብቶች ጉዳት አድራሽ ነበሩ። አንድ ጆ ባይደን በግልጽ ሊከውኑት የሚገባ ነገር ፍትህ የራሷን ግብር እንድትወጣ ማድረግ፣ ማንም ሰው ከህግ በላይ አለመሆኑንም ማሳየት መቻል ነው። ጆ ባይደን በቅርቡ እንደተናገሩት የዩናይትድ ስቴትስ ፕሬዚደንት ንጉስ አይደለም። ጆ ባይደን ሰብአዊ መብቶችን ማስተዋወቅ የውጭ ጉዳይ ፖሊሲ አካል ብቻ ሳይሆን መርህም ጭምር መሆኑን ማረጋገጥ ይገባቸዋል። ይህ ማለትም ሁሌም በዚህ ዘርፍ በለስ ይቀናል ማለት ሳይሆን፣ ከፖለቲካ ረገድ እንኳ አዋኪ ቢሆንባቸውም ለመርህ ተገዥነታቸውን ማሳየት ይኖርባቸዋል ብለዋል። ቻይናም እንዲሁ ከውሃን የተነሳውን የኮሮና ቫይረስ ወረርሽኝ ሪፖርት በማዘግየቷ አንድ ሚሊዮን ያህል ዊግርስ ሙስሊሞችን ለማቆያ ካምፖች መዳረግና የሆንግ ኮንግ ሰላማዊ ሰልፈኞችን እንቅስቃሴ ማሽመድመዶን አስመልክቶ የሂዩማን ራይትስ ዎች ብርቱ ትችት ገጥሞታል። ኢትዮጵያን በተመለከተም እየበረታ በመጣው አለመረጋጋትና የፖለቲካ ውጥረቶች ሳቢያ ሰላማዊ ሰዎች በመንግስት የጸጥታ ኃይሎችና በታጣቂ ቡድና የተሰነዘሩ ጥቃቶች ሰለባ መሆናቸውን፣ የጎሳ መስመሮችን የተከተሉ ግጭቶች የሕይወት ጥፋቶችንና ፖለቲካዊ ቀውሶችን እንዲከሰት አስባብ በመሆናቸው የሀገሪቱ ጸጥታና ሰብአዊ መብቶች ለጉዳት መዳረጋቸውን ገልጧል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመድ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።